አርቲስት ሀጫሉ ሁንዴሳ ግድያ ተጠርጥረው ከተከሰሱት አራት ግለሰቦች ውስጥ ሶስቱ ጥፋተኛ ተብለው ተወስኖባቸዋል። የጥፋተኛነት ፍርድ የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ ዛሬ በዋለው ችሎት ጥፋተኛ ናቸው ያላቸው አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማዩ ናቸው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት በአርቲስት ሀጫሉ ሁንዴሳ ግድያ ከተከሰሱት አራት ግለሰቦች ውስጥ ሶስቱ ተከሳሾችን ጥፋተኛ ስል ውሳኔ የሰጠው በዛሬው ዕለት በዋለ ችሎት ነው። ከአራተኛዋ ተከሳሽ ለአምሮት ከማል ውጪ ሶስቱ ተከሳሾች ማለትም አንደኛ ተከሳሽ ጥላያሚ ሁለተኛ ተከሳሽ ከበደ ገመቹ ና ሶስተኛ ተከሳሽ አብዲ አለማየሁ ጥፋተኛ መሆናቸውን በሰውና ሰነድ ማስረጃ አረጋግጫ ያለው ስል ነው ፍርድ ቤቱ የገለጸው። ፍርድ ቤቱ አቃቤ ያቀረባቸውን የሰዎችና ሰነድ ምስክሮች፣ የተከሳሾች የእምነት ክደት ቃል እንዲሁም የተከሳሾች የመከላከያ ምስክሮች መስማቱን አስታውቋል። አንደኛ ተከሳሽ ጥላያሚ የእምነት ክደት ቃሉን ስሰጥ ቃሉን አልገደልኩም፣ በግዳጅ እንዲሁም ኃይለኛ ድብደባ በፖሊሶች ስለተፈጸመብኝ ተገድጄ ነው ቃልን የሰጠውኝ ስል ለፍርድ ቤቱ ማስረዳቱን የጠቀሰው ችሎቱ ድብደባ በግለሰቡ ላይ መድረሱን የሚያሳይ ማስረጃ እንደሌለና ቃሉን ለፖሊስ ሲሰጥ ከተቀረጸው ቪዲዮ ላይ ጫና የተደረገበት አለመሆኑን ተረድቻለሁ ብለዋል። እናም ተልእኮ ተቀብሎ ሀጫሉን ገድለዋል ተብሎ በሰውና በሰነድ ማስረጃ የተረጋገጠበት ጥላያሚ ያቀረበው የመከላከያ ምስክር እርስ በርስ የሚጣረስ ነው ያለው ፍርድ ቤቱ ተከሳሹ በተከሰሰበት የሽብር ወንጀል ለመቆጣጠርና ለመከላከል የወጣውን የሽብር አዋጅ 1176 ህዝባር 2012 በመተላለፍ በሙሉ ድምፅ ጥፋተኛ ብሎታል። ፍርድ ቤቱ ሁለተኛ ተከሳሽ ከበደ ገመቹም ጥፋተኛ ነው ሲል የወሰነ ሲሆን ፍርድ ቤቱ ተከሳሹን ተኛ ለማለት ከተመለከታቸው ማስረጃዎች መካከል አንዱ የስልክ ንግግር ቅጂ ነው። ከበደ ገመቹ በህግ በሚፈለግበት ወቅት ሽሽት ላይ እንደነበረ፣ በሚሸሽበት ወቅትም በራሱ ስልክ እየደወለ በሽሽት ላይ እንደሆነ ለሰዎች ሲናገር ነበር ያለው ፍርድ ቤቱ የከበደ ገመቹን የስልክ ንግግር መስማቱንም ገልጸዋል። በሌላ በኩል ሶስተኛ ተከሳሽ የሆነው አብዲ አለማዮ ከሁለት ወር በፊት በአስር ሺህ ብር ዋስ የተለቀቀው ችሎቱ ዛሬ ጥፋተኛ ሆኖ አግኝቻለሁና የቅጣት ውሳኔ እስክሰጥ ድረስ በድጋሚ ማረፊያ ቤት እንዲቆይ ስል አዟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት የግራ ቀኙን የቅጣት አስተያየት ለመመልከት ለሐምሌ ስምንት ሁለት ሺህ አስራ ሶስት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። አርቲስት አጫሉ ሁንዴሳ በሰኔ 22 2012 ዓ.ም በአዲስ አበባ ከተማ አቃቂ ክፍለ ከተማ ገላን ኮንዶሚኒየም አካባቢ ከምሽቱ 3 ሰዓት ተኩል አካባቢ በሽጉጥ ተመቶ መገደሉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ